መዝናኛ የፊልም ተዋናዩን ማለትም ተዋናይቱን ገጽ በመቀየር በፊልሙ ታሪክ ላይ ህይወት ይዘሩበታል። አዛውንት፣ የተጎዳ፣ የታመመና ሌሎችም መሰል ገጸ ባህሪያትን አስመስሎ በማዘጋጀት ከፊልም ባለሙያዎች ጋር በጋራ ይሰራሉ። የፊልም የገጽ ቅብ ባለሙያዎች ማለትም ሜካፕ አርቲስቶች በየፊልሙ የሚሳተፉትን ተዋንያን በገጽም ሆነ በአካል ገጸ ባህሪውን መስለውን ለመተወን እንዲችሉ የገጽ ቅብ ባለሙያ ሜካፕ አርቲስት ድርሻ የጎላ ነው ይሏቸዋል። ተዋናዩ በፊልሙ ደራሲው ከቀረጸው ገጸ ባህሪ ጋር ፍጹም እንዲመሳሰል በሚያደርጉት ጥረትም የተመልካቹን ስሜት ልክ በገሃዷ ዓለም ያለ ያህል እንዲይዝ ያደርጋሉ። በኢትዮጵያ በፊልሞቻችን በገጽ ቅብ ማለትም ሜካፕ እድገት እየታየ መጥቷል፣ ትላለች መሰረት መኮንን፣ የፊልም ሜካፕ ባለሙያ። ባሳለፉን ሳምንት በተደረገው የጉማ ፊልም ሽልማት በሲመት ፊልም የገጽ ቅብ አሸናፊ ሆናለች። መሰረት በፊልም የገጽ ቅብ ሙያ ለአስር አመታት ያህል ሰርታለች። መሰረትን ስለ ስራዋ አነጋግሪያት አለው። የገጽ ምንድነው? የሚባለው በአማርኛው የገጽ ቅብ እንዴት ወደ ሜካፕ አርቲስትነት እንዴት ገባሽ? አሁንስ የምትሰሪውስ እንዴት ነው? ፊልሞች በጣም ውድ ነበር እና ኢፌክቶች ምናምን ያለው ፊልሞች ላይ፣ የውጭ ፊልሞች ላይ ስፔሻል ኢፌክት የሚባሉ ሜካፖች አሉ። እነሱ ነገር በጣም ደስ ይሉኝ ነበር ድሮ ከዚህ በፊት ደግሞ ፊልሞች አከፋፍል ነበረ። ኖርማሊ የእንግሊዝኛ ፊልሞች። ባለቤቴ ሜካፕ አርቲስት ነው፣ እዚህ ሙያ ውስጥ ነው ያለውና እሱ ተማሪ ይህ ሙያ ፍላጎቱ ነበር ማለት ነው። ስቲ ይህን አጋጣሚ ያገኘውኝ በእሱ አማካኝነት ወደ ፊልም ሜካፕ አርቲስትነት ገባዋኝ ማለት ነው። እና አሁን ላይ በጣም እየተለመደና ሁሉም ሰው ፊልም ላይ ያለ ሰው ሜካፕ እንዲሰራ ይፈልጋል ማለት ያው ስክሪፕት መጣለን ካራክተሩን ሆኖ መጫወት ካለበት አንድ የፊልም አክተር የግድ ሜካፕ የግድ ያስፈልገዋል ና አሁን ላይ የተለመደ መጥቷል። ሜካፕ የተጎዳ የደማ አዛውንትን የፊት ገጽታን፣ ገጸ ባህሪያትን ለመላበስ እንዴት ነው የምትሰሪያቸው? አዎ፣ መጀመሪያ ስራውን ከመጀመራችን በፊት ስክሪፕት እናነባለን። በመጣለን ስክሪፕት መሰረት ያ ካራክተር ምን መምሰል አለበት ወይም ሽማግሌ ሊሆን ይችላል። ሽማግሌውን ስፔሻል ኢፌክቶች አይን የወጣ ስለ ያለበት ሰው መሆኑን መጀመሪያ ስክሪፕቱን እናነባለን። ከእሱ በመንሰራት ከዳይሬክተራችን ጋር በማውራት በዚሁን ይሄን በዚሁም በማለት ያንን ገጽታ እናመጣለን ማለት። ስፔሻል ኢፌክቶችም አሉ፣ ስትሬት ሜካፕ አለ። ያው እንደ ካራክተሩ ስክሪፕታችን በሚፈቅደው መጠን ሜካፑን እንሰራዋለን ማለት ነው።

የአንቺ ነው ይሄ ባለቤት። የሜካፕ አርቲስት ታደሰ ንጉሱ አቡ ኖረክ ተን ደስ ይላል። አመሰግናለሁ። ምንም ማለት አልችልም። ጉማ ባዘጋጀው ሽልማት ላይ ሲመት ፊልም የገጽ ቅብ አሸናፊ ሆነሻል። እስኪ እንዴት ነበረ የነበረው ቆይታሽ? በፊልም ሽልማቱ ላይስ የነበረው ነገር ምን ይመስላል? በሲመት ፊልም ነው የተሸለምኩት። ሲመት አምስቱ አመት ያህል የቆየንበት ፊልም ነው። በጣም ፈታኝ ስራ ነበር እና ብዙ ሜካፕ የሚሰሩ ሜካፕ የሚያስፈልጋቸው ገጽታዎች ነበሩ እና ኤክስፔክት አድርጌያለሁ እሸለማለሁ ብዬሽ እና በጣም ፈታኝ ስራ ነበረ። ወደኋላ ሂደን የሰራነው ስራ ነው ከዛሬ ሶስት ሺህ አመት የዘመነ መሳፍንት አካባቢ ያሉ ገጽታዎችን ነበር ለማምጣት የሞከርኩት ከአልባሳቶች ጀምሮ ያን ዘመን ምን አይነት አልባሳቶች ምን አይነት የፊት ቅርጾች እንደነበሩ እሱን ሁሉ ለመነካካት ሞክረናል። እንግዲህ አሪፍ ነበር፣ በጣም ሽልማቱን በጣም ደስ ብሎኛል። ኤክስፔክት አርጌ ነበር የሄድኩት ያው አሪፍ ነበረ ቆይታው። አክተሮችን ስትገጸ ባህሪያትን ስታላብሻቸው ምን አይነት ሜካፖችን ነው የምትጠቀሚው? ምን አይነት ጥንቃቄዎችም ይደረጋሉ ቆዳ ላይ? እስከዛሬ ምንም የገጠመን ነገር የለም። በጣም ጥንቃቄ አድርገን ነው የምንሰራው። ስፔሻል ኢፌክቶች እንሰራን። ለስፔሻል ኢፌክት የሚጠቅሙ ማቴሪያሎች አሉ። ያው ኢትዮጵያ ውስጥ ምክስ አልተለመዱም። ከሱቅ ሄደን የምንገዛቸው ነገሮች አይደሉም። ማቴሪያሎቹ እንደ ስክሪፕቱ አይነት ቀደም ብላ እንዘጋጅበት እና ኦርደር እናደርጋለን ከውጭ ነው የምናስመጣቸው። ማቴሪያሎቹ ፍሬት ሜካፕ የሚባሉት ካሜራችን ሶፍት አድርጎ እንዲያነብልን የሚጠቀሙ ነገሮች አሉ። እነሱንም እንሰራለን። ያው ስፔሻል ኢፌክቶቹ ናቸው ብዙ ጊዜ የማይገኙት ይሄ ቁስል ሰራባቸው። እነሱንም ተዘጋጅተን በጥንቃቄ ኤክስፓየር ዴይቱ ካለፈበት የሚጣሉ ነገሮች ስለሆኑ ስክሪፕቱ ከመጣልን በኋላ ቀድመን የምናዘጋጃቸው ነገሮች ናቸው። ስራዬ ብለሽ ስትይዢ ያሉትን ነገሮች ጥንቃቄ ታደርጊያለሽ። አንድ አክተር ፊቱን አሳልፎ ሲሰጥሽ አንቺ ላይ ኃላፊነት ጥሎ ነው። ያ ሰው ምን አይነት የፊት ታይፕ እንዳለው ቀድመን እንጠይቃለን ከመስራታችን በፊት። በጣም ሴንሲቲቭ የሆኑ ፊቶች አሉ ምን ሜካፕ ሲቀቡ የሚቆጡ ፊቶች አሉ። ቀድመን ከመስራታችን በፊት እሱ እንጠይቃለን። ይቀጥል ደግሞ የምንጠቀምበት ማቴሪያል ጊዜ ገደቡ ማለፍ የለበትም እና እሱን ሊቤት ማየት አለብን። ከዛሬ እንግዲህ እኔ ስሰራ ምንም የገጠመኝ ነገሮች ይሉ። ስለዚህ በጣም ጥንቃቄ ማድረግ ይገባናል እላለሁ። በዚህ አጋጣሚ የትኛው ፊልም ጥሩ ሰርቸዋለሁኝ በሜካፕ ብለሽ ታያለሽ ማ ማለት የተሸለምኩበት ፊልም ሲመት ከሶስት መቶ በላይ አክተሮች ናቸው የሰራቸው እና በጣም ፈታኝ ነበር ስራው እና እሱ ላይ ብዙ ስፔሻል ኢፌክቶች አሉ የሚወጉ፣ የሚታረዱ ሳቸው እንደ ዘመኑ መምሰል አለበት እና ሶስት መቶ ሰው በሙሉ ነበር ቼክስ አረግ የነበረው እና ከዛሬ ከሰራኋቸው ስራዎች በሙሉ የፈተነኝ ና ጥንቃቄ በጣም እንዳደረግ የጠየቀኝ ሲመት ፊልም ነው እና በጣም ደስ ብሎኝና በጣም አቅሜን አውጥቼ የሰራሁበት ፊልም ነው። ምን ያህል ፊልሞች ላይ ሜካፕ ተጠቅመሻል ወይም ሰርተሻቸዋል? የትኞቹ ፊልሞች ናቸው የሰሯቸው ፊልሞች? እስካሁን ወደ ሰላሳ አካባቢ ደርሻለሁ። ያልታሰበው፣ ሊነጋ ሲል፣ ሰኝኮ፣ የወደዱ ሰሞን፣ ሲመት፣ ቤቴሌም፣ አሜን የመሳሰሉት ላይ ተሳስያለውኝ። ከፊልም ሜካፕ ከመስራት ባለፈ የምትሰሪያቸው ሙያዎች ይኖሩ ይሆን? ከፊልም ባሻገር የሙዚቃ ክሊፖች እንሰራለን፣ ዳይሬክት እናደርጋለን፣ ዝግጅት እንሰራለን ማለት ነው። ያው ግን እዚሁ ሙያ ውስጥ ነው ያለው። ፊልም ሜካፕ ጥሩ ደረጃ ላይ ነው ያለው ብለሽ ታያለሽ? አዎ በጣም ከዛሬ አስር ዓመት በፊት የነበረው የሜካፕ አርቲስት ፊልም ላይ የምናያቸው ሜካፖች እና አሁን ላይ ያሉት ሜካፖች በጣም ትልቅ ዲፈረንስ ነው ያላቸው። አሁን ላይ ኦልሞስት አድጓል ብዬ በሙሉ ቃል ልናገር እችላለሁኝ። ምክንያቱም እያየናቸው ነው ብዙ ስፔሻል ኢፌክቶች ድሮ ላይ አይሞከሩም ነበርና አሁን ላይ እየተሰሩ ነው ያሉት። በዛው ልክ ደግሞ ፕሮዲሰሮች ራሱ ፊልም አንድ ፊልም ይዘው ሲመጡ ካሜራማ እንደሚያስፈልግ ሁሉ ሜካፕ አርቲስትም ያስፈልጋል ብለው የግዴታ እንደ ግዴታ እየቆጠሩ እኛንም እየጠሩን እና እየሰራን ነው ያለ ነው እና አንዱን ካራክተር ለውጠሽ ለመስራት የሜካፕ አርቲስቱ ሚና ትልቅ ነው እና አሁን ላይ በጣም አድጓል። አክተሮቹም በጣም ኮንፊደንስ ይኖራቸዋል ከአጠገባቸው አንድ ሜካፕ ሲኖር እንዴት ተለውጠው መስራት እንዳለባቸው ጭንቀታቸውን አቅለንላቸዋል እና በኮንፊደንስ መናገር እችላለሁ፣ በጣም አድጓል የሜካፕ ሙያ ኢትዮጵያ ላይ የሜካፕ ፓርቲ ባለሙያዎች አሁን ብዙ አለን ብዬ መናገር እችላለሁ። እየሰሩም ነው ያሉት። በቆየሽባቸው ዓመታት በሙያው ላይ ምን ያጋጠመሽ ነገሮች አሉ? ፊልም ላይ ስትሆኚ ብዙ ገጠመኞች ይኖራሉ። የሲመቴ መጨረሻው ስለሆነ ላስታውሰሽው እሱን ያስታወስኩት እና የምንሰራው ጫካ ውስጥ ነው። ዘጠኝ ሰዓት እኩለ ሌሊት አካባቢ አውሬ ሊበላን ነበር። ና እሱ ገጠመኝ አይረሳኝም። ሜካፕ እየሰራው ነበር እኔና ጉድጓድ ነገር ውስጥ ነው ተገንብቶ ሳይሆን ሪል አውሬዎቹ የሚኖሩበት ውስጥ ነው ገብተን የምንቀርጠው ቀረጻውን እና በጧፍ ብርሃን ነው። እዛ ጉርጓዱ ውስጥ የገባ ነው ና ለካ አልወጡም ነበሩ አውሬዎቹ። ና እኔ በሩ ጋር ነበርኩ፣ የጉርጓዱ መግቢያ በሩ ጋር የጧፍ ብርሃን በዛ ነው የምሰራው እና ጫፍ ላይ አውሬዎች መጥተው ገፍትረውን ያለፉበት ጊዜ አይረሳኝም። እስኪ እና አሁን እያወራሁሽ እያለ እራሱ ሾክ ያደረገኛል። ያው ገጠመኝ ና በጣም ይዘገን ነገር ነበር እና ከአውሬ የምተርፈን ነው ያንን ስራ የሰራ ነው። በመጨረሻ እንደ ቀረ ምትይው ነገር ካለ በጣም አመሰግናለው ስለጋበዝሽኝ፣ እግዜር አክብርልኝ ማለት እፈልጋለሁ። በመቀጠል ሙያውን አክብረን ንሳ እላለውኝ እዚህ አጋጣሚ። በመቀጠል ባለቤቴን ታደሰ ንጉሱ አቦ ሜካፕ አርቲስት ነው፣ እሱን በጣም ላመሰግነው እወዳለሁኝ። ቤተሰቦቼን ቴንክዩ ማለት ፈልጋለሁ። እግዜር ይስጥልኝ። የፊልም የገጽቅም ማለትም ሜካፕ አርቲስት መሰረት መኮንንን ላይ ነበረን ቆይታ። እያመሰገንን ከዝግጅቱ ጋር አብሬያቸው የቆየሁት ነጃት ኢብራሂም ነበርኩ።